በኦሮሚያ ክልል የተቀሰቀሰውን ተቃውሞ ተከትሎ በሽብር ወንጀል ተጠርጥረው ለእስር የተዳረጉት የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባና ሌሎች የፓርቲው አመራሮች አርብ መጋቢት 9 2008 ዓ ም የኢትዮጵያ ከፍተኛ ፍርድ ቤት 19ኛ ምድብ ችሎት ቀርበው ተጨማሪ 28 የምርመራ ቀናት ሰጥቶባቸዋል። አቶ በቀለ ገርባና ሌሎች 22 ተጠርጣሪዎች ሚያዝያ 728 ከችሎት ይቀርባሉ። በፌዴራል ፖሊስ ወንጀል ምርመራ ማዕከል በእስር ላይ የሚገኙት ተጠርጣሪዎች ክስ ሳይመሰረትባቸው ለወራት በእስር መቆየታቸውን የተቹት የኦሮሞ ፌዴራላዊ ኮንግረስ ፓርቲ ሊቀመንበር ዶክተር መረራ ጉዲና አያያዛቸውንም ተችተዋል። እኔ በቅርብ የማውቁ አሁን ደጀኔ ጣፋ የሚባለው የኦነግ ባንድራ ከራሳቸው ይዘው ሄዶ እዚህ ቤት ተገኝቷል፣ አልፈርም ብሎ ሲያስቸግሩት እንደነበረ፣ ሌሎችም አባሎች እሱ ላይ መስክራችሁ ውጡ እሱ ኦነግ አባል መሆኑን ብሎ እንደሚደበድቧቸው ሁሉ መረጃ እየደረሰን ነው። ደስታ ድንቃ የሚባል የዩዝ ሊጉ ሊቀመንበር፣ እሱም ቤቱ ትፈተሽ ተገኘ ተብሎ የኦነግ ባንድራ ቤቱ የሌለውን ይዘው ሄዶ እንደዛ የተደረገበት ሁኔታ አለ። ዞሮ ዞሮ እንግዲህ እዚህ ሀገር ፖለቲካ እስረኞች የሚታሰሩት ድርጅቶችን ለማዳከም እንጂ ወንጀል ስለሰሩ አይደለም። ከሁሉ በላይ ደግሞ የሚያሳዝነው ሰዎች ከታሰሩ በኋላ ነው ወንጀል የሚፈለግባቸው። እንግዲህ ወንጀል ሶስት ወር በላይ ፈለጉ። አሁንም ገና እየፈለጉ ሊሆን ይችላል። አያያዛቸው በጣም መጥፎ እንደነበረ ግልጽ ነው። ከሶስት ቀን ነው አራት ቀን በፊት ጫላ ደሳ የሚባል የአምቦ ዩኒቨርሲቲ አስተማሪ፣ ሌላው ደግሞ ወርቂነህ የሚባል ከወሊሶ የታሰረ ሁለቱን በስም አካቸዋለሁ። በጣም ነው የተደበደቡት። መንቀሳቀስ ሁሉ አይችሉም ነው የሚባለው። አንድ ክፍል ውስጥ ብዙ ሰዎች መታጨድ ብቻ ሳይሆን አየር በማያገኙበት ሁኔታ ጨለማ ቤትም የመታሰር ሁኔታ መብራት የማይታይበት ቀንም ሌሊትም ማለት ነው። እንዲህ ነገሮች አሉት። ብዙዎቹ የእኛ አባላት እና አመራር ናቸው። የሰብአዊ መብቶች ጉባኤ የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ እቅድ ላይ በተቀሰቀሰው ተቃውሞ ከህዳር ሁለት እስከ የካቲት አስራ ሁለት ሁለት ስምንት ዓመተ ምረት በሰላሳ ሶስት ወረዳዎች ብቻ የደረሰውን የሞት የአካል ጉዳት ንብረት ማውደም የእስራት መሰወርና ሌሎች የሰብአዊ መብት ጥሰቶች መፈጸማቸውን ባተተ በዘገባ ዘገባ የመንግስት የጸጥታ ኃይሎች ያልተመጣጠነ ኃይል መጠቀማቸውን ጠቁሟል። በተቃውሞው ለእስር የተዳረጉ ዜጎችን ቁጥር መንግስት እንኳ ያውቅም የሚሉት ዶክተር መረራ ጉዲና በተለያዩ የኦሮሚያ አካባቢዎች ሰዎች አሁንም እየታሰሩ መሆኑን ለዶይቸ ቨለ ተናግረዋል። እንግዲህ ብዙ ሰውን አሳሪው አጋዚ አስራል፣ ፌዴራል ፖሊስ ያስራል የአካባቢ ፖሊሶች ያስራሉ፣ ሚሊሻ ያስራል፣ አስተዳደር ያስራል። የሚያስሩ ብዙ ስላሉ መንግስትም የሚያውቅ አይመስልኝም። ለምሳሌ ሰሞኑን ወለጋ ከግንቢ አካባቢ ሽሬ የሚባል ብዙ ሰዎች እንደታሰሩ፣ ኑኑ ቁባ ብዙ ሰዎች እንደታሰሩ፣ ባኮ የሚባል ምዕራብ ሸዋ ውስጥ ከአምቦ ወደ ሁለት መቶ ሀምሳ ኪሎ ሜትር በሚርቅ ቦታ ላይ ወደ ሰላሳ ሰዎች እንደታሰሩ፣ ሀረር ውስጥ ለምሳሌ መሰላ፣ ጭሮ አካባቢ ዶባን የሚባሉ ቦታዎች፣ ዚዶዶሎ አካባቢ፣ አዳባ አካባቢ ደቡብ ምዕራብ ለሚዶሎም የኛ አባሎች ታስሯል። ስሩ ብዙ ነው ቁጥሩም በትክክል መንግስትም የሚያቅ አይመስለኝም። የሰማያዊ ፓርቲ ልሳን የሆነው ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ የሆነው ጌታቸው ሽፈራው በሽብር ተጠርጥሮ ከታሰረ ወራት ቢያልፉም እስካሁን ክስ አልተመሰረተበትም። ጋዜጠኛ ጌታቸው ሽፈራው የታሰረው በሙያው ነው የሚሉት የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት እስካሁን ድረስ ከማንም ጋር መገናኘት እንዳልተፈቀደለት ተናግረዋል። ሲታሰርም መጀመሪያ አሁንም ሀያ ስምንት ቀን ሲቀጠር እኔ የሄደው ጌታቸውን ሞራሉን ለማበረታታት ስሜቱን ለመረዳት እና በምን ሁኔታ እንዳለ ጓደኞቹ ከጎኑ መሆናችንን ለማወቅ ነው እንጂ የዚህ ፍርድ ቤት ነገር ያለቀለት እንደሆነ ምንም የተለየ ሀሳብ የለኝም። ቤተሰብ መጎብኘት አይችልም። እስካሁን ድረስ ጌታቸው አንደኛ ቤተሰቦቹም ያሉት ጎንደር አካባቢ ነው። እዚህ በቅርብ እኛ ጓደኞቹ እና የስራ ባልደረቦቹ ነው ያለን። እኛን ደግሞ እንደ ልዩ ጠላትም ስለሚያዩን የታሰረው በስራው ምክንያትም ስለሆነ እንድናየው አልፈቀዱልንም። በሌላ ጨጓራ በጣም ያሟል። በፊቱንም የሚያመው ልጅ ነበር ውጭ እያለ ስላለ በዛ ምክንያት አሁንም እየተሰቃየ እንደሆነ ምግብ እንደማይበላው አውቃለሁ። በእነ አቶ በቀለ ገርባ የክስ መዝገብ ለእስር የተዳረጉት የፖለቲካ ፓርቲ አመራሮችና ጋዜጠኛ ጌታቸው ሺፈራው በፖሊስ የተጠየቀባቸው ሀያ ስምንት ተጨማሪ የምርመራ ቀናት የተወሰነባቸው በአከራካሪው የኢትዮጵያ የጸረ ሽብር ሕግ አንቀጽ ሀያ ንዑስ አንቀጽ ሶስት አማካኝነት ነው። በጉዳዩ ላይ የኢትዮጵያ የፍትህ ሚኒስቴርን ምላሽ ለማካተት ያደረግነው ጥረት አልተሳካም።